የኮቪድ-19 ወረርሽኝ አሳሳቢ የሆነ በመምጣቱ የችግሩን አስከፊነት ከግምት ያስገባ የጥንቃቄ እርምጃ ተጠናክሮ እንዲቀጥል የጤና ሚኒስቴር አሳሰበ። የጸረ ኮቪድ-19 እንቅስቃሴ በትኩረት ተጠናክሮ ሊቀጥል ይገባል ያሉት የሚኒስትሩ የኮሚኒኬሽን ዲሬክተር ዶክተር ተገኔ ረጋሳ ናቸው። ለአሜሪካ ድምፅ ሲያስረዱ የቫይረሱ መዛመት በጎላበት አንድ የአዲስ አበባ አካባቢ የእንቅስቃሴ ገደብ መጣሉንና በሌሎች አካባቢዎችም ተመሳሳይ እርምጃዎች ሊወሰድ እንደሚችልም አመልክተዋል። የጤና ሚኒስትሩን የኮሚኒኬሽን ዲሬክተር ያነጋገረችው ፀሐይ ዳምጠው ተከታዩን ልካለች። እስካሁን በኢትዮጵያ ከተገኙት በኮሮና ቫይረስ የተያዙ ሰዎች በቁጥር እጅግ የሚበዙት በአዲስ አበባ ከተማ የሚገኙ ናቸው። በአዲስ አበባ ከተማ በተለያዩ ክፍለ ከተሞች የምስተዋለው ይኸው የኮቪድ-19 ወረርሽኝ ስርጭት በቁጥርና በፍጥነት አዝማሚያው እጅግ አሳሳቢ መሆኑን የጤና ሚኒስቴር የኮሚኒኬሽን ዳይሬክተር ዶክተር ተገኔ ረጋሳ አብራርቷል። የአዲስ አበባ ጉዳይ ላይ ተግባራዊ የሆኑ እርምጃዎችን የመውሰድ ከአዲስ አበባ ከተማ መስተዳደር አዲስ አበባ ጤና ቢሮ ከሰሜንና እስከ ክፍለ ከተማ እስከ ወረዳም ድረስ ባሉ መዋቅሮች አሁን የደረሰበት ሁኔታ የኮሮና ቫይረስ መስፋፋቱ በጣም እጅግ አሳሳቢ በሆነበት ደረጃ ላይ የደረሰ ስለሆነ በዛ መሰረት የተሰሩ ያሉ ስራዎች አሉ። እንግዲህ ለዚህ እንደ ዋና ችግር የለየ ነው በናጋት እና ቸለተኝነት ነው። በተለይም ደግሞ በምችኪ የሌላቸው ሰዎች ማምዛት ጉዞ ሁኔታ የሌላቸው ሰዎች በዚህ ቫይረስ የመያዙ ቁጥር የተጨመሩ ጋር ተያይዞ በጣም እንዲያሳሰበን ስለሆነ የሚመለከተው አካል በሙሉ ላይ ከቁጥጥራችን ውጭ ሳይወጣ አሁኑኑ ስራ ካልተሰራ አላስፈላጊ ዋጋ ሊያስከስለን ይችላል። የኮቪድ-19 ወረርሽኝ ስርጭት በአዲስ አበባ ከተማ ብቻ የሚወሰን ሳይሆን ከመዲናዋ በርቀትና በቅርበት በሚገኙ አካባቢዎች ጭምር አሳሳቢ በመሆኑ ሕብረተሰቡ የጥንቃቄ እርምጃዎችን ሳይዘናጋ ተግባራዊ ማድረግ እንዳለበት ተናግረዋል። ዶክተር ተገኔም የአዲስ አበባ ነዋሪም አዲስ አበባ ውጭ ያለው ነዋሪም ይመለከተዋል የሚል እምነት አለን ያለ ጤና ሌሎች ወደዚህ ሲገቡ የራሳቸውን ማህበራዊ ኢኮኖሚያዊ ጉዳዮች ሲያከናውኑ ሲከውኑ ማረግ ያለባቸውን ጥንቃቄ ሰዎች ማድበቅ እያስፈልጋል ምክንያቱም ይሄ በሽታ አንዱ ቦታ ስለተከሰተ ሌላ ቦታ አይከሰትም ማለት ዓለም ያዳረሰው እና እያንዳንዱ ሰው ይመለከተዋል። ከአሁኑ ርብርብ ርብርብ ያስፈልጋል። እና አዲስ አበባ ላይ እኛ እንደ ጤና ሚኒስቴር ከሚመለከታቸው ጋር ሆነን ይህንን ቦታ የመለየት አንደኛው ስራ ተሰርተዋል። በተለይም ደግሞ አዲስ ከተማ ክፍለ ከተማና ልደታ ክፍለ ከተማ ላይ ምን በጣም የሰፋበት ሁኔታ ነው ያለው። ሰው በዚህ ላይ ምን መስራት አለብን እና ስትራቴጂ መከተል አለብን የሚል ስራዎችን ጨርሰን ወደ ተግባር ተገብተዋል። በዚያ መሰረት ስራዎችን አጠናክረን ይቀጥላል። ነገር ግን ዋናው መረሳት የሌለበት ምንድነው ህብረተሰብ በጣም መላ ህብረተሰብ የወረርሽኙን ስርጭት አሳሳቢነት በመገንዘብ እጅን በየጊዜው መታጠብ፣ አካላዊ ርቀትን ጠብቆ በመንቀሳቀስ እና የፊት ማክስ በመጠቀም ወረርሽኙን እንዲከላከልም አሳስበዋል። ለበሽታው የበለጠ አጋላጭ ናቸው ተብሎ የተለዩት የትራንስፖርት ስርዓቱን እና የገበያ ቦታዎች አሰራር በመመሪያ የተደገፈ ማስተካከያ እንደሚደረግባቸውም አመልክቷል። አስፈላጊ እርምጃዎችን መወሰድ በጣም ተገቢ ነው። የሰው ሕይወትን ለማቅረፍ እስከሆነ ድረስ በአስቸኳይ ጊዜ አዋጅ የተከለከሉ ነገሮች የተወጡ መመሪያዎችን ተግባራዊ ማድረግ ያስፈልጋል። ክቡር የሆኑን የሰው ሕይወትን ለማቅረፍ እስከሆነ ድረስ እያንዳንዱ የሚመለከተው አካል ስራውን ሊሰራ ይገባዋል፣ ግዴታውንም ሊወጣ ይገባዋል። እኛም የራሳችንን ግዴታ መወጣት አለብን። ህብረተሰባችንን ማስተማር፣ ህብረተሰባችንን ጤና ማገልገል ስራችን አድርገን ይዘነዋል። ዝንጋቱና ቸለተኝነቱ ጉዳይ ግን በጣም እያሳሰብን ስለሆነ እሱ ላይ ህዝቡም ሊደግፈን ሊተባበርና መልእክቶቻችንን ሊሰማ ተግባራዊና ተግባራዊ እርምጃዎችን መውሰድ በጣም አስፈላጊ ስለሆነ በተለይ አዲስ አበባ ላይ የሚያስተኛ አይደለም ያለው ሁኔታ በጣም አሳሳቢ አካባቢ ነው። ስለዚህ በዛ መሰረት ሁሉም ተግባራዊ ማገዝ አለበት የሚል በተለይ ድንበር ተሻጋሪ አሽከርካሪዎችን በተመለከተ የመመርመሪያ ቦታና መሳሪያዎች ተሟልቶ ስራ ላይ መሆናቸውን ጠቁሟል። በራሳቸው በአሽከርካሪዎች በኩል ግን መዘናጋትና ችለተኝነት ድንበር ተሻጋሪ ከባድ መኪና ሹፌሮች ናቸው። በጣም ጥንቃቄ ያስፈልጋል። ይህ አካባቢ ላይ ማለት ነው። አንደኛ ራሳቸው አሽከርካሪዎቹ በራሳቸው ላይ ለውጥ ማምጣት የስራ ሲንቀሳቀሱ ማድረግ የሚገባቸውን ጥንቃቄዎች በሙሉ ማድረግ አለባቸው። ጥንቃቄ መውሰድ መቻል አለባቸው። ቸልተኝነት ይታያል። አንዳንዱ ጋር መደበቅ ሁኔታዎች ራስን ይመታያል። ይህ ትክክል አይደለም። ለኛ ለራስ ለቤተሰብ ብሎም ደግሞ ለሀገር ነው እና ጥንቃቄዎችን ማድረግ በአንዳንድ የማህበረሰቡ ክፍሎች ዘንድም ከግንዛቤ ማነስ የመጣ አሽከርካሪዎችን ማግለል ይታያል ያሉት ዶክተር ተገኔ ከማግለል መቆጠብና ተገቢውን ጥንቃቄ ብቻ ማድረግ እንደሚያስፈልግም አስረድቷል። በሌላ በኩል የኮሮና ቫይረስ ስርጭትን ለመከላከል የሚሰራው የሚኒስትሮች ኮሚቴ ሀገራዊ ሁኔታውን በተመለከተ ትኩረት ሊሰጣቸው በሚገቡና መጠናከር ባለባቸው ጉዳዮች ላይ መምከሩን የሰላም ሚኒስትር ሙፍሪያት ከሚል አስታውቋል። እስካሁን በቫይረሱ ከተያዙት ዜጎች መካከል ሰባ በመቶዎቹ የአዲስ አበባ ነዋሪ መሆናቸውን የጠቀሱት ወይዘሮ ሙፍሪያት አዲስ ከተማ፣ ልደታና አራዳ ክፍለ ከተሞች በከተማይቷ የከፋ የኮሮና ቫይረስ ስርጭት ያለባቸው መሆኑን በኮሚቴው መለየቱንም ጠቁሟል። እነዚህ ክፍለ ከተሞች በባህሪያቸው ሰፋ ያለ እንቅስቃሴ የምታይባቸው በመሆኑ ጠንከር ያለ እርምጃ መውሰድ እንደምጠይቅም ታምኖበታል ብለዋል ሚኒስትሯ። በመሆኑም ሕብረተሰቡ ከመሸበርና ስጋት ወጥቶ የተሟላ እንቅስቃሴ ሊያደርግ ይገባል። ሕግ የማስከበር ስራው ግን ከማስተማር በተለየ ተጠያቂነት ያዘለ እንደሆነም ተደንግጓል ብለዋል። ለአሜሪካ ድምጽ ሬዲዮ ፀሐይ ዳምጦኔ ከአዲስ አበባ